በደቡብ ክልል ደቡብ ኦሞዞን ዳሰነች ወረዳ በተቀሰቀሰ የኮሌራ ወረርሽኝ የታመሙ ሰዎች ቁጥር ከ930 በላይ መሆኑን የክልሉ የጤና ቢሮ አስታውቋል። በቀን ይታመም ከነበረው ሰባ አምስት ሰው ቁጥሩ ወደ 15 እና አስር መቀነሱን የቢሮ ኃላፊ አቶ አቅናው ካውዛ ለቪኦኤ ገልጸዋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው። የክልሉ ጤና ቢሮ ኃላፊ አቶ አቅናው ካውዛ እንደተናገሩት በክልሉ የተለያዩ ዞኖች አሁንም የኮሮና ወረርሽኝ የተሰራጨ ነው። ከገዲዮ ዞን በወረርሽኙ አራት ሰዎች ሞተዋል ተብሎ የቀረበው መረጃ ሐሰት መሆኑንም አረጋግጠናል ብለዋል። አሁን ያለው አክቲቭ ኬዝ በተለይ ጎፋ ዞን፣ ደቡብ ኦሞ አካባቢ አክቲቭ ነው ሌሎቹ አል ላይ የተወሰነ ሳምንታት ያው ኬዝ አክቲቭ ኬዝ የለም። የጌዲዮ ካልቸር ደጋግመን አሰርተን ካልቸሩ ኔጌቲቭ ውጤቱ ኔጌቲቭ ነው። ስለዚህ ማንኛውም ዲያርያል በሽታ ሊኖር ይችላል። ፍጥነቱንም ካያችሁ በዛ ልክ አይደለም። ኦሮሚያ እና ደቡብ እዛ መለየት እንኳን አትችልም። እዛ ውስጥ ኮሌራ ፍጥነቱ በዚህ ሊገለጽ አይችልም። ስለዚህ ኮሌራ አለመሆኑ በላብራቶሪም ጭምር ስላረጋገጠን፣ ያ ሪፖርት ያው ትክክል አይደለም ማለት ነው። በሌላ በኩል በዳስነች ወረዳ በወረርሽኙ የታመሙ ሰዎች 931 መድረሳቸውን አቶ አቅናው ተናግረው የወረርሽኙ ስርጭት መቀነሱን ገልጠዋል። ዳስነች አካባቢ አሁን ባለበት ትልቅ ቅነት ሳየታየ ነው። በቀን ወደ 75 ሚኒስት ድረስ ፒክ ሪፖርት ያደረግንበት አለ። መጀመሪያዎቹ አካባቢ ላይ የሞትም በተለይ ፋሲሊቲ ላይ ኮንፍርምድ የሆነ ሞት አለ ብለን ባለፈው ሚቲንግ መረጃ ተለዋውጠናል። ያ ሞትም ኦልሬዲ የቆመበትና በጥሩ ሁኔታ እየሄደ ነው ያለው። ይህ የተጠቀሰው ቁጥር በአንድ ወረዳ ብቻ የተያዙ ሰዎች ሲሆኑ በዞኑ በሰላማጎ፣ በበና ጸማይ፣ በማልና በሀመር ወረዳዎች በኮሌራ ወረርሽኝ የተያዙ ሰዎች ቁጥር ከ2200 ይልቃሉ። በደቡብ ኦሞ ዞን ዳስነች ወረዳ ከቀናት በፊት ከአርባ በላይ ሰዎች ሞታቸውን የአካባቢ ነዋሪዎች ለቪዮኤ በስልክ መናገራቸውን መዘገባችን የሚታወስ ሲሆን የቢሮ ኃላፊ አቶ አቅናው ደግሞ ወደ ጤና ተቋም ለሕክምና መጥተው የሞቱ ሰዎች አስራ አንድ ሲሆኑ በቤታቸውኑ የሞቱት ደግሞ አስር መሆናቸውን በአጠቃላይ በወረርሽኙ የሞቱ ሰዎች ከሃያ አንድ እንደማይበልጡ ተናግሯል። ባለፈው አንድ ሳምንት ውስጥ በክልሉ በኮሌራ ምክንያት የሞተ ሰው አለመኖሩን ገልጠው አሁንም ግን ስርጭቱ በጎፋና በደቡብ ኦሞ ዞን መኖሩን ተናግሯል። ችግሩን ለመፍታት ሁለት መሰረታዊ የመከላከያ ስራዎች የተሰሩ መሆናቸውን አቶ አቅነብ ገልጠዋል። አንዱ ውሃ አቅርቦት ላይ ነው መሰራት ያለበት። ንጹህ ውሃ ካልቀረበ ያበልጥ አፌክትድ የሚሆንበት ምክንያት በጣም ገልጽ ነው። አንዱ ደረቃማ አካባቢ ነው። ሁለተኛ ትላልቅ ወንዞች አሉ። ኦሞ ወንዝ አለ። ኦሞ ወንዝ የመበከል ሁኔታ ገጥሞታል። ሁለተኛ ወይጦ ወንዝ አለ። ወይጦ ወንዝም በዛ ልክ የተበከለበት ሁኔታ ነው ያለው። ስለዚህ አንዱ ውሃ አቅርቦታችን በተለይ ቢያንስ ቢያንስ ራሱ ውሃው ሊሆን ይችላል። አንድ ውሃን ማዳረስ ባይቻልም ኬሚካል ማከም ይፈልጋል። እሱ አሁን በስፋት እየሄድንበት ነው ከውሃ ቢሮ ጋር በመሆን ሁለተኛው መጸዳጃ ቤት ላይ የሚሰራው ስራ ነው። በአግባቡ ሽንት ቤት መጠቀም ነው። ይህም ከባህሉ ጋር ያለው የህዝቡ ግንዛቤም ጋር ቻሌንጅድ እየሆነን ነው። ስለዚህ ሶስተኛው አማራጭ ያው ከዛ አልፎ ሲመጣ ማከም ነው ሊሆን የሚችለውን ነው። እነዚህ ስራዎች እየተሰሩ ነው። ግን ዋናው ሁለቱ ሶርሱ ላይ ካልሰራን ውሃው መበከሉ ጋር ውሃው የሚበከለው ሽንት ቤት ሳይኖር ሲቀር ነው ማለት ነው። ውጭ መጽዳዳት ሲኖር ውሃው ይበከላል። እነዚህ ነገሮች ናቸውና ቢሽ ሰርክል ውስጥ የሚከተው አሁን ባለበት ያው ጥሩ ውጤት አለ። በተለይ ትልቅ ርብርብ ነው ያካሄድ ነው ከወራት በፊት ከታህሳስ አስር 2012 ዓ ም ጀምሮ በጎፋ በጋሞ በደቡብ ኦሞ ና በኮንሶ ዞኖች እንዲሁም በአለ ልዩ ወረዳ ተከስቶ ከ1600 በላይ ዜጎችን ካልጋ ያዋል ና ለ20 ሰዎች መሞት መንስኤ ሆኖ የነበረው የኮሌራ ወረርሽኝ በወቅቱ ተደርጓል በተባለው መንግስታዊና መንግስታዊ ባልሆኑ ድርጅቶች ርብርብ መቆጣጠር መቻሉን ቢሮ አስታውቆ ነበር። ይሁን እንጂ ወረርሽኙ ከአንድ ወረዳ ወደ ሌላ ወረዳ የተዛመተ ዛሬም ሰው ማስታመሙና መግደሉን አላቆመም። በወቅቱም ወረርሽኙን እንዳያገረሽና ባልተከሰተባቸው ሌሎች አካባቢዎች እንዳይከሰት መጸዳጃ ቤት በማስገንባትና ንጹህ የመጠጥ ውሃ በማቅረብ አስቀድሞ የመከላከል ስራ ይሰራል ቢባልም የውሃና የመጸዳጃ ቤት እጥረት አሁንም እንደ ምክንያት መቅረቡ አልቀረም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳው